ትንቢተ ኢሳይያስ ምዕራፍ አርባ ስድስት ቤል ተዋረደ፣ ናባው ተሰባበረ። ጣዖቶቻቸው በእንስሳ እና በከብት ላይ ተጭነዋል። ሸክሞቻችሁ ለደካማ እንስሳ ከባድ ጭነት ሆነዋል። ተጎነበሱ፣ በአንድነትም ተዋረዱ። ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ። እናንተ የያዕቆብ ቤት ሆይ የእስራኤልም ቤት ቅሬታ ሁሉ ከሆድ ያነሣኋችሁ ከማኅፀንም የተሸከምኋችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሠርቻለሁ፣ እኔም አነሣለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጆ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሠራዋል። ለዚያም ይጐነበሱለታል ይሰግዱለትማል። በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮኽ አይሰማውም፣ ከመከራውም አያድነውም። ይህን አስቡና አልቅሱ። ተላላፊዎች ሆይ ንስሐ ግቡ። ልባችሁን መልሱ። እኔ አምላክ ነኝ እና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። ከምሥራቅ ነጣቂ ወፍን ከሩቅም አገር ምክሬን የሚያደርገውን ሰው እጠራለሁ። ተናግሬአለሁ፣ ፈጽምም አለሁ፣ አስቤአለሁ፣ አድርግም አለሁ። እናንተ ከጽድቄ ራቃችሁ እልከኞች ስሙኝ። ጽድቄን ያቀርባለሁ፣ አይርቅም፣ መድኃኒቴም አይዘገይም። ከጽዮን ለክብር እንዲሆን መድኃኒትን ለእስራኤል ሰጥቻለሁ።